ኬንያዊው ወጣት ጃክሰን ሩ ሩጋራ ከመዲናዊቱ ናይሮቢ ወደ ገጠሩ በመሄድ የግብርናውን ሙያ ተያይዞታል። ጃክሰን እዚህ ውሳኔ ላይ ለመድረስ ጥሩ ምክንያት እንደነበረው ይናገራል። በግብርናው ስራ ለመሰማራት የመረጥኩት ብዙ ትርፍ ላገኝበት እና የራሴ ማዛዥ ለመሆን እንደምችል በማወቄ ነው። ማንም ከስራ ሊያባረረኝ አይችልም። በሀያ ዓመት አጋማሽ ላይ የሚገኘውና ብዙ የወደፊት እቅድ የወጠነው ነው ጃክሰን። ወጣት ገበሬዎች በጋራ ቡና የሚያመርቱበት የአንድ የህብረት እርሻ አባል ነው። የህብረቱ እርሻ ከቡና ምርት ከሚገኘው ትርፍ አባላት ለሆኑት ለወጣቶቹ ገበሬዎች ንዑስ ብድር ይሰጣል። ጃክሰን በዚሁ ባገኘው ንዑስ ብድር አንዲት ላም ገዝቷል። ከወተት ሽያጭ ጥሩ ገቢ በማግኘቱም ብድሩን ሳይቸገር መክፈል እንደሚችል ነው የገለጸው። ከዚህ በተጨማሪም እሱና ጓደኞቹ ገበሬዎች ንቦች ለመግዛትና የማር ምርትም ለመጀመር ፍላጎት አላቸው። ለግብርና ሙያ ዘግይቶ ፍላጎት ያሳደረው ጃክሰን ትምህርቱን ሲጨርስ በሰለጠነበት የኤሌክትሪክ ሰራተኛነት ሙያ ናይሮቢ ውስጥ ሁለት ዓመት ተቀጥሮ ከሰራ በኋላ ነበር በኬንያ በፍሬያማነቱ ወደሚታወቀው ወደ ካንጎች አካባቢ የሄደው። ወጣቱ ጃክሰን የናይሮቢ ኑሮውን ከገጠሩ ጋር ሲያወዳድረው ብዙ ልዩነት አይቶበታል። ናይሮቢ ውስጥ እርግጥ ሰርተህ ብዙ ገንዘብ ታገኛለህ፣ ግን ለሁሉም ነገር መክፈል አለብህ፣ ለውሃ፣ ለኮሬንቲ፣ ለኪራይ፣ ለሁሉም። እዚህ ገጠር ግን ብዙ ወጪ የለብንም። ለምሳሌ የሚያስፈልገንን አትክልት ራሳችን እናመርታለን። ስለዚህ ከናይሮቢ የተሻለ ብዙ እናተርፋለን። ኬንያ ውስጥ ለብዙ ጊዜ ግብርና በእድሜ የገፉ ሰዎች ሙያ ብቻ ሆኖ ነበር የሚታየው። ይህ አመለካከት ግን በወቅቱ አክትሞለታል። ቢያንስ ቡና በሚመረትበት የኬንያ አካባቢ በሚያመርተው የቡና አይነት በዓለም አቀፍ ደረጃ በሚታወቀው የካንጎ ቻ አካባቢ የተቋቋመው የህብረት እርሻ ለወንድና ሴት ወጣት የቡና አምራች ገበሬዎች ምርታቸውን ማሳደግ የሚችሉበትን ስልጠና ይሰጣል። ለምሳሌ ምርት የሚያበላሹ ተባዮችን ወጣት ገበሬዎች እንዴት መከላከል እንደሚችሉ ያስተምራል። ገበሬዎቹ ከአንድ ዛፍ በአማካይ በአምስትና አስራ አምስት ኪሎ መካከል ቡና የሚያመርቱ ሲሆን ምርታቸውን ከፍ ለማድረግ ጠንክረው እንደሚሰሩ ሌላው ወጣት ገበሬ ቻርልስ ዋንጆሂ ይናገራል። ቻርልስ ከአንድ ዛፍ አስራ ሁለት ኪሎ ቡና ነው የሚያገኘው ግን የምርቱን መጠን በመጨመርና የጥራቱንም አይነት በማሻሻል ገቢውን የማሳደግ እቅድ እንዳለው ገልጿል። ደግሞ ብዙ ገንዘብ ለማግኘት የሚፈልግ ብዙ ቡና ማምረት ይኖርበታል። ለዚህም ጠንክሮ መስራት የግድ ስለሚል እርሻዬን በሚገባ እንከባከበዋለሁ። በየቀኑ እየመጣሁም የተክሉን ሂደት እከታተላለሁ። በወቅቱ አንድ ኪሎ ቡና አንድ መቶ አምስት የኬንያ ሽልንግ ይሸጣል። ገበሬው ለኪሎ ቡና 10 ሺሊንግ ከ50 ብቻ የሚያገኝበት ጊዜም እንደነበር የሚታወስ ነው። ግን የህብረቱ እርሻ ገበሬዎች ፍትሐዊ ገቢ የሚያገኙበትን ሁኔታ ካመቻቸው ወዲህ ጥሩ ሁኔታ ላይ እንደሚገኙ ቻርልስ አስታውቋል። ወጣቱ ገበሬ ጃክሰንና ባልተ ቤቱ ሸልሚ ጋቴኬም በኑሯቸው ደስተኞች ናቸው። በቡና አምራችነት የተሰማራሁባቸው ያለፉት ሀያ ዓመታት ለእኔ ጥቅም አስገኝተውልኛል። ሌላ የእርሻ ቦታ መግዛት ችያለሁ። በአቅራቢያይም አንድ የተክል ቦታ ገዝቻለሁ። ምንም የማማረረው ነገር የለኝም። ለሁለት ልጆቻቸው ወደፊት የትምህርት ቤት ክፍያን ሳይቸገሩ መክፈል እንደሚችሉ የሚተማመኑት ገበሬ ጃክሰንና ሸልሚ ከካንጎች አካባቢ ውጭ ሌላ ቦታ ናይሮቢም ሆነ አውሮፓ የመኖር ሕልምም ሆነ ፍላጎት እንደሌላቸው አመልክተዋል።